The Voice of America. በመከላከያ ሰራዊትና በአማራ ልዩ ኃይል ቁጥጥር ስር እንዳለች በሚነገረው አላማጣ ከተማ የተቋቋመው ጊዜያዊ አስተዳደር ለሕግ ማስከበርና ጸጥታ ጉዳዮች ቀዳሚ ትኩረት ሰጥቶ እንደሚንቀሳቀስ ገለጸ። አዲስ ለተመረጠው ጊዜያዊ አስተዳደር ህዝቡ ሙሉ ድጋፉን እየሰጠ መሆኑን አስተያየታቸውን ለአሜሪካ ድምጽ ራዲዮ የገለጹ አመራሮች ተናግረዋል። መስፍን አራጌ ዝርዝሩን ያስደምጠናል። ባለፈው ቅዳሜ በአላማጣ ከተማና በዙሪያው ባሉ የገጠር ቀበሌዎች በተደረገ ውይይት የራያ አላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን አራት ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች መመረጣቸው ይታወሳል። ጊዜያዊ አስተዳድሮቹ ቀዳሚ ተግባራቸው ሕግን ማስከበርና ጸጥታውን ማረጋገጥ እንደሆነ ለአሜሪካ ድምጽ ሬዲዮ አስታውቀዋል። ተግባራችን ቀጥታ ነው። አንድ ሰው የማንም ብሄር፣ ይሁን የማንም ብሄር በሰላም ኑሮ በሰላም እንዲያድር ነው የምንፈልገው። እንደዚህ ሲያደርገን ነበረ፣ ከህወሓት ጋር እንደዚህ ሲያደርጉን ነበር ብለን እኛ መበቀል አንፈልግም፣ ብጭል አንፈልግም። እነዛ ሰዎች ደግሞ ምንም ነገር ካይሆን በስነ ስርአት አይኖራቸውን መልሰው እንዲኖሩ ከእኛ ጋር ተግባራቸው ምንድን ነው? ይሄ ታፍኖ ተጨፍኖ የኖረ ነው። ስፔሻሊ ደግሞ በኢኮኖሚ በፖለቲካ በማህበራዊ ዘርፉ ተገልሎ የኖረ ነው። ተሳታፊ አልነበረም። በስነ ልቦናም ከፍተኛ ጫና በሰበት የነበረ ነው እና ይህንን ወደ ኢኮኖሚያዊ፣ ማህበራዊ ሌላም ሲጠቀሙበት ምስን ማመቻቸን ያለብን ከምንም በላይ ግን አሁን ቅድሚያ የምንሰራው የትኩረት አቅጣጫችን ምንድን ነው? ከጸጥታ ኃይሉ ጋር ከመከላከያና ከልዩ ኃይሉ ጋር ከልዩ ጸጥታ አካላት በመሆን የሰላምና ደህንነቱን ማስጠበቅ ነው። ቅድሚያ የምንሰጠው ላማጣ ከተማ ላይ ነው። አሁን ያሉት እርሶ በተለይ የባንክ፣ የሆስፒታል፣ የመሳሰሉት አገልግሎቶች በቀድሞ ጥልቀትና ስፋት አገልግሎት እየሰጡ አይደሉም ይባላል። እነዚህ አገልግሎቶች እንዲቀጥሉ ከማድረግ አኳያ የእናንተ ኃላፊነት ምን ይሆን? አሁን ባንክ እንስ ከተመረጣት የጤና አገልግሎቱን በተመለከተ ግን በተሻለ መልኩ እንዲቀጥል መደረጉን ጠቁመዋል። በማህበራዊ ትስስር ገጾች የሚወጡ የትግራይ ተወላጆች ላይ ያነጣጠረ ማዋከብና ጫና ይፈጠራል የሚሉ መልእክቶችን ኃላፊነት የጎደላቸው በማለት የሚያወግዙት አስተያየት ሰጪዎቹ ጊዜያዊ አስተዳደሩ በንጹሀን የትግራይ ተወላጆች ላይ ምንም ጉዳት አለመድረሱን አላማጣና አካባቢዋ በመገኘት መመስከር ይችላል ብለዋል። ትግራይ ተወላጅ ስለሆነ ወይም ከዛሩ ከትግራይ ስለመነጨ ወይም ስለተቀዳ ለማተር ሌላም ነገር ይሰራል። እንዲያውም ንብረታቸው አለ ሀብታቸው አለ ስራ እየሰሩ ነው ያሉት ማለት ነው። አሁን ህዝብ አይዟችሁ ነው የሚሉን። በተለለም አንዳንድ የተዘጉ ሱቆች እና ምንሰርተው ይዘጉ ነበረ ክፈቱ እና ስራችሁ ስሩ ብለናቸው ከፍተው እየሰሩ ነው። ህዝቡ ደስተኛ ና ተቀብሎ አሁኑ ለው ተቀብሎ መቀጠል እንደሚፈልግ በሙሉ ድምጽ ነው እየነገረን ያለው። በምርጫው ላይ የታደሙ ግለሰብም ይህን ማኝነት ሰጥተዋል። ህብረተሰቡ ባመነበት ተሰብስቦ ራሱን የሚያስተዳድር እዛው ተወላጅ የሆነ በትምህርት ደረጃውን ታይቶ ተመዝኖ ተዳድረናል ያሉትን ሰዎች መርተዋል። የተዛባ መልእክት በማስተላለፍ የህዝቡን ሰላም የሚያውኩ አካላት ከድርጊታቸው እንዲታቀቡ የሚያደርግ ስራ እየተሰራ መሆኑን ጭምር ነው የተገለጸው። ጊዜ አስተዳደሩ ስራውን ባለፈው ሰኞ በይፋ የጀመረ ሲሆን የተቋረጠው የህዝብ ትራንስፖርት አገልግሎት ግን አሁንም አለመጀመሩ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ